ትክክል ነች። በአሁኑ ወቅት እንግዲህ በተወሰነ መልኩ የሴኪሪቲዎች፣ ፖሊሶች እንዲሁም በጣም ውስን በሆነ መልኩ መከላከያ ከተማ ውስጥ አልፎ አልፎ መታየት የጀመረበት ወቅት ነው። አሁን ያው ዘረፋው ሙሉ ለሙሉ ቆሟል ማለት ባንችልም ምክንያቱም የተወሰኑ ቦታዎች ዘረፋዎች እንዳሉ መረጃዎች እያሳዩን ነው ሌላው ደግሞ ትልቁ ችግር እሳቱ ከየት እንደሚነሳ አይታወቅም የተለያዩ ህንፃዎች በመቃጠል ላይ ይገኛሉ እነዚህ ዛሬ ያሉት ኢንሲደንቶች ናቸው ከሞላ ጎደል ግን ዘረፋው በአብዛኛው ማለት ይቻላል የቆመበት ሁኔታ ነው ያለው ሰው አሁን ዳቦና ወተት ፍለጋ ነው ወደ ላይ ወደ ታች እያለ እና በጣም ትልቅ ችግር የሆነው ሪፋይነሪውም ማጣራት ያቆመበት ሁኔታ ነው፣ የዘጋበት ሁኔታ ነው ያለው። ፔትሮል በመላው ደርባን እና አካባቢዋ ምንም አይነት ፔትሮል የለም። እነዚህ ሁኔታዎች ህዝቡን ፍራቻ ውስጥ ጨምሮታል። እንደገና ዳቦም ለመግዛት ምናልባት አምስት ሰዓት እና አራት ሰዓት የሚፈጅ ሰልፍ ነው ያለው። እነዚህ ናቸው አሁን ለዛሬ ዕለት ያለው ደርባን ውሏ ይህንን ይመስል ነበር። እንደው ይሄ ዘረፋው ማቃጠሉ በጣም በሚያስፈራ ሁኔታ ነበር የሚታየው። ና ዝርፊያው ደግሞ እዛ የሚኖሩ ኢትዮጵያውያንንም ሳይነካ እንዳልቀረ ነው የሚነገረው። እንደው ኢትዮጵያውያን ላይ የደረሰው ሁኔታ ምን ይመስላል? አሁን መቼም ዘረኝነት ወይም እንደ ከዚህ በፊቱ የውጭ ዜጋ በመጥላት የተደረገ ሳይሆን የሀገር ውስጥ ፖለቲካ ያመጣው ውጤት ነው እና ግን በጥቅሉ ሲዘርፉ ኢትዮጵያኖችም ሰለባ ሆነዋል። ምን ይመስላል የእነሱ ሁኔታ? እንግዲህ ስለ ኢትዮጵያውያን በተለየ መልኩ ከነሳሽ አይቀር አንድ አድማጮች እንዲያውቁት የሚገባው እዚህ ሳውዝ አፍሪካ የኢትዮጵያውያን አኗኗርን በሶስት ልት ከፊ ትችያለች ለማስረዳት በሚመቸ መልኩ ማለት ነው። አብዛኛው ኢትዮጵያውያን በተለይም ደግሞ ከደቡብ የሀገሪቱ ክፍል የመጡት ሌሎችንም ጨምሮ ሎኬሽን የሚባል እንደዚህ ጥቅጥቅ ያለ ኢንፎርማል ሴትልመንቶች አካባቢ በብዛት ሱቅ፣ የግሮሰሪ፣ ጥቃቅን እቃዎች፣ ዳቦ፣ ዘይት የመሳሰሉትን ነገር በመሸጥ የሚተዳደረው ማህበረሰብ አለ። ብዙ ህዝብ አንድ ቦታ ላይ ኮንሰንትሬት አድርጎ የሚኖርበት አካባቢ ስለሆነ ብዙዎቹ ውጤት አግኝተው ተለውጠው ወደ የተሻለ ንግድ የሚገቡት በኖርማሉም ጊዜ ቢሆን በጣም አደጋ ያለበት ቦታና ለህይወታቸው ኢትዮጵያውያን ዋስትና የሌለበት ቦታ ነው። እንግዲህ እዚህ አካባቢ ያሉ ሀበሾች በጠቅላላ ማለት ትችያለሽ አብዛኛው ንብረታቸውን ሙሉ ለሙሉ የወደመበት ሁኔታ ነው ያለው። ግን ደስ የሚለው ነገር ደግሞ በህይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ነው እስካሁን ያለኝ ሪፖርት። ሁለተኛው ደግሞ የኢትዮጵያዊ ግሩፕ እነዚህን ሱቆች እንደ ሆል ሴለር እቃ የሚያቀብለው ግሩፕ አለ። ሱቃቸው ከተማ ላይ ነው ያለው እና እነዚያ ላሉበት አካባቢ ሱቆች ስቶክ መጥተው እቃ የሚገዙበት ማከፋፈያዎች ናቸው ይመስለኛል። ከዚህ ቀደም ያሳለፍነው ተሞክሮ ጥሩ ትምህርት የሆነን ይመስለኛል። ወዲያውኑ የማንንም እርዳታ ሳይጠብቁ ማለት ነው ንብረታቸውን ወደ መከላከል የገቡት። ከነሱ ጋር ደግሞ አብሮ ከተማ ውስጥ ልብስ በሪቴል በችርቻሮ የሚሸጡ እንዲሁም በጅምላ የሚሸጡ ሱቆች አሉ። ብቻ ከተማ ውስጥ ያሉት ሱቆች ጠቅላላ ራሳቸውን ወዲያውኑ ወደ መከላከሉ ነው የገቡት እና ሙሉ ለሙሉ ማለት በሚቻል ሁኔታ ከተማ ውስጥ ያሉ የኢትዮጵያውያን ንብረቶች በራሳቸው በኢትዮጵያውያን ጥረት ጥበቃ ንብረታቸውን ማስረፍ የቻሉበት ሁኔታ ነው ያለው። የሚገርምሽ ነገር ደርባን አካባቢ ብቻ ወደ አርባ አምስት ሺህ የሚጠቁ ሱቆችና ቢዝነሶች የተቃጠሉበት የተዘረፉበት ሁኔታ ነው ያለው። በጠቅላላ እንደውም ሲያስቀምጡት ወደ አስራ ስድስት ቢሊየን ራንድ የሚገመት ንብረት እንደወደመ ነው። ይሄ ወደ ሰማንያ ቢሊዮን ብር፣ ቢሊየን ነው ምንስ፣ ሚሊየን ሳይሆን ቢሊየን ብር የሚገመት ንብረት ነው የወደመው። ከዚህ ውስጥ ኢትዮጵያውያን ከእንደዚህ አይነት ሁኔታዎች ውስጥ ንብረታቸውን ማትረፍ ችለዋል ማለት ነው። ሶስተኛው ግሩፕ ደግሞ እንደዚህ የተሻለ አቅም ኖሯቸው ሞል ውስጥ ትልልቅ ሱቆች የከፈቱ ሀበሾች እንግዲህ አብረው ሙሉ ለሙሉ ንብረታቸውን ያጡበት ሁኔታ ነው ያለው። ምክንያቱም ትልልቅ ሞል የሚባል ጠቅላላ ፕሮቪንሳችን ከተወሰኑ ከተሞች በስተቀር ሙሉ በለሙሉ የወደሙበት ሁኔታ ነው ያለው። በጣም ነው የማመሰግነው አቶ ኮስሞስ ገብረ ሚካኤል ከደርባን። እግዜር ይስጥልኝ። አመሰግናለሻ ስለጋበሽ።